አውሮፓና ጀርመን ከዛሬ ሶስት ሳምንቱ የፓሪሱ የአሸባሪዎች ጥቃት ወዲህ በአውሮጳ ለጸረ ሽብሩ ዘመቻ ከፍተኛ ትኩረት ተሰጥቷል። ፈረንሳይ፣ ጀርመን፣ ብሪታንያ እና ሌሎች የአውሮጳ ሀገራት ሶሪያ ውስጥ ውጊያ የሚያካሄደውን አይኤስን ለመታገል ታጥቀው ተነስተዋል። ዩናይትድ ስቴትስ በምትመራው ጸረ አይኤስ ህብረት ፈረንሳይና ብሪታንያ እንዲሁም የአረብ ሀገራት በሶሪያ የአይኤስ በሚባሉ ይዞታዎች ላይ የሚያካሄዱት የአየር ድብደባ ቀጥሏል። ሩሲያም በፊናዋ አይኤስን እየወጋች ነው። የጀርመን መንግሥትም በሶሪያ ውጊያ ለመካፈል ባለፈው ሳምንት መጨረሻ ወስኗል። የጀርመን የህዝብ እንደራሴዎች ምክር ቤት ቡንደስታግ ባለፈው አርብ ባሳለፈው ውሳኔ መሰረት ራሱን እስላማዊ መንግሥት ብሎ የሚጠራውን አሸባሪ ቡድን ለመውጋት የጀርመን መንግሥት ስድስት መረጃ ሰብሳቢ ቶርኔዶ የጦር አውሮፕላኖችንና አንድ ነዳጅ አስተላላፊ የጦር አውሮፕላን እንዲሁም 1200 ወታደሮችን ወደ ሶሪያ ያዘምታል። በ445 የድጋፍ በ146 የተቃውሞ ድምፅ እና በሰባት ድምፀ ተአቅቦ ባለፈው በዚህ እቅድ ከመረጃ ሰብሳቢዎቹ አውሮፕላኖች ሁለቱ በዚህ ሳምንት ወደ ቱርክ እንደሚላኩ ተነግሯል። በጎርጎረሳዊ አቆጣጠር እስከ 2016 ዓ ም መጨረሻ ድረስ ይዘልቃል የተባለው ና። 134 ሚሊዮን ዩሮ ማለትም 142 ሚሊዮን ዶላር እንደሚያስወጣ የተነገረው ጥምሩ መንግስት ስራ ላይ የሚያውለው ይህ ወታደራዊ ተልዕኮ ብዙ አወዛግቧል። የእቅዱ ተቃዋሚዎች ከጦር እርምጃ ይልቅ ዲፕሎማሲያዊ መፍትሄ ይፈለግ የሚል ሀሳብ ሲያቀርቡ ነበረ። ሌሎች ደግሞ ጊዜ ተወስዶ ሳይመከርበት የተላለፈ የጥድፊያ ውሳኔ ነው ሲሉ አጣጥለውታል። በጀርመን የህዝብ እንደራሴዎች ምክር ቤት የህትማማቾቹ የክርስቲያን ዴሞክራት ህብረት በጀርመንኛው ምህጻር ሴዴኡና የክርስቲያን ሶሻል ህብረት በጀርመንኛው ምህጻር ሴኤሱ ፓርቲዎች ስራ አስኪያጅ ኖርቤርት ረትገን በሶሪያ የጀርመን ወታደራዊ ተልእኮን አስፈላጊነት ለምክር ቤቱ እንዲህ ሲሉ ነበር ያስረዱት። Ohne militärische Präsenz des keine Chance haben, meine Damen und Herren. የጀርመን መራይተ መንግስት አንጌላ ሜርክልና የመከላከያ ሚኒስትር ኦርዞላ ፎንዴር ላየን ለፈረንሳይ ቃል በገቡት መሰረት የገቡበት ዘመቻ አይኤስን ከመታገሉ ጋር ሌሎች አላማዎችንም ያቀፈ እንደሚሆን መከላከያ ሚኒስትር ፎንዴር ላየን ገልጸዋል። ይህ ተልእኮ ይህ ስምሪት በትልቅ የፖለቲካ ሂደት ውስጥ የታቀፈ ነው። በማናቸውም ደረጃ አይኤስን መውጋት ማለትም በወታደራዊ ፖለቲካዊ፣ በኢኮኖሚያዊና ርእዮተ ዓለማዊ ትግልንም ይጨምራል። የጀርመን ጥምር መንግስት የሶሪያውን ተልኮ አስፈላጊነት በዚህ መልኩ ቢያስረዳም ተቃዋሚዎቹ አረንጓዴዎቹና የግራዎቹ ፓርቲዎች ሀሳቡን አልተቀበሉትም። ተልእኮ ተቃራኒ ውጤት ነው የሚያስገኘው፣ የሚሉት ተቃዋሚዎች ስምሪቱ አላማውን ሊያሳካ አይችልም፣ በጀርመን የሽብር ጥቃት ስጋት እንዲጨምር ያደርጋል ሲሉ ይከራከራሉ። ይህን አጽንዖት ሰጥተው ከተናገሩት መካከል በጀርመን ምክር ቤት የግራዎቹ ፓርቲ ተጠሪ ሳራ ቫገን ክኔሸት ይገኙበታል። ጦርነት ሁሉንም ነገር ይበልጥ ያባብሰዋል። በዚህ መንገድ አይኤስን መዋጋት አይችሉም። በዚህ ተልእኮ ይበልጥ ያጠናክሩታል። የጀርመን የሶሪያ ዘመቻ ይህን መሰል ተቃውሞ ቢነሳበትም የዘመቻው ዝግጅት ተጠናቋል። ኅዳር 3 2008 ዓ.ም የደረሰው የፓሪሱ የሽብር ጥቃት ድንጋጤና ቁጭትን አስከትሎ ምዕራባውያን በሶሪያ ለጸረ ሽብሩ ዘመቻ ይበልጥ ትኩረት እንዲሰጡ አድርጓል። ይሁንና ከ14 ዓመታት በፊት በኒውዮርኮቹ መንታ ህንፃዎች ላይ የሽብር ጥቃቶች ከተፈጸሙ በኋላ በአፍጋኒስታንና በኢራቅ የተካሄዱት ዓለም አቀፍ ዘመቻዎች እንዲሁም የሊቢያው ጦርነት ያስገኙት አሉታዊ ውጤቶች በሶሪያው ዘመቻም እንዳይደገም ማስጋቱ አልቀረም። ዩናይትድ ስቴትስ እና አውሮጳ በአይኤስ ላይ በከፈቱት ዘመቻ ካለፈው ስህተታቸው ምን ትምህርት ይወስዱ ይሆን? በርካቶች የሚያነሱት ጥያቄ ነው። በጀርመኑ የዲስቡርግ ኤሰን ዩኒቨርሲቲ የልማትና የሰላም ጥናት ተቋም ባልደረባ ዮሃን ሂፕለር ከከዚህ ቀደሞቹ እርምጃዎች በመነሳት የምዕራባውያን ጣልቃ ገብነት መጀመሪያው እንጂ መጨረሻው እንደማያምር ልናስተውል ይገባል ይላሉ። በአፍጋኒስታን፣ በኢራቅና በሊቢያ የተካሄዱት የተለያዩ ጣልቃ ገብነቶች በአጠቃላይ ቀጥተኛ ወታደራዊ ዓላማቸውን ወዲያውኑ አሳክተዋል። በአፍጋኒስታን የታሊባንን ውድቀት፣ በኢራቅ የሳዳም ሁሴንን እንዲሁም በሊቢያ የሙአመር ጋዳፊ ከስልጣን መውረድን አሳክተዋል። ሆኖም ይህ ጥሩ የመሰለው ውጤት ግን በኋላ በተቃራኒው ተቀልብሷል። ሂፕለር እንዳሉት ኢራቅ አሁን የአሸባሪዎች መፈልፈያ ሆናለች። በኢራቅ የተፈጠረው የኃይል ክፍተት፣ በሶሪያ የተከተለው አለመረጋጋት አይኤስን ፈጥሯል። አይኤስ አሁንም ሊቢያን ቤቱ አድርጓል። ካለፈው ወሩ የፓሪስ ጥቃት ወዲህ ዓለም አቀፉ ማህበረሰብ በአጠቃላይ እንዲሁም አውሮጳና ዩናይትድ ስቴትስ በተለይ በቅርብ ዓመታት የሰሯቸውን ስህተቶች እየደገሙ መሆኑን የሚያሳዩ ምልክቶች እንዳሉ ምሁራን ይናገራሉ። ሚሃኤል ሊውደር የፖለቲካ ሳይንስ ምሁርና የእስልምና ጉዳዮች አዋቂ ናቸው። ሊውደር ምዕራባውያን ከቀድሞው ስህተታቸው ሊማሩ ይገባል ሲሉ ያሳስባሉ። ሆኖም በእርሳቸው አባባል፣ ከልምድም እንደሚታወቀው ይህ ሲደረግ አይታይም። ለዚህም ዋነኛው ምክንያት ስህተትን የማረም ፍላጎት መጥፋት ነው። እንደ ሊውደር በእርሳቸው አስተያየት በአሁኑ ጊዜ አይኤስ ምዕራቡን ዓለም እርሱ በሚፈልገው የጦርነት ስልት ውስጥ እንዲገባ እየገፋው ነው። ይህ ደግሞ የታሰበለትን ዓላማ አያሳካም። ፖሊቲሽ ቫንፎርትሊሽን ዝንድ ኦፍንባ ጋንሽት ቪልንስ የፖለቲካ መሪዎች በግልጽ እንደሚታየው ከዚህ ቀደም ከተሰሩ ስህተቶች ፈጽሞ መማር አይፈልጉም። የምዕራባውያን ሀገራት ጣልቃ ገብነት ለሙስሊሙ ዓለም መረጋጋት ድጋፍ ማድረግ አለመቻሉን፣ ይልቁንም በተቃራኒው በሚገባ የሚሰራ ማዕከላዊ መንግስት የሌላቸው ሀገራት እንዲሆኑ ማድረጉን ከግምት ሲያስገቡ አልታየም። ይህም ውጤታማ ሊሆን አይችልም ምክንያቱም አይኤስ ምዕራቡ ዓለም አሸናፊ ሊሆን የማይችልበትን የእግረኛ ጦር እንዲያሰልፍ የሚያስገድድ ግልጽ ስልት እየተከተለ ነው። መደበኛ ጦር መቼም ቢሆን ደፈጣ ተዋጊዎችን አሸንፎ አያውቅም። ምንም እንኳን አይኤስ ግልጽ በሆነ ስልት እየተመራ ቢሆንም ሚሃኤል ሉደር እንዳሉት የምዕራቡ ዓለም መሪዎች ደግሞ በእርሱ ወጥመድ ውስጥ እየወደቁ ነው። በእርሳቸው አባባል መሆን ያለበት ዓለም አቀፍ ኃይሎች አይስን የተጽዕኖ አድማሱን እንዳያሰፋ መከላከል ነው ያለባቸው። የእስካሁኑ የአየር ድብደባም ከዚህ ዓላማ አብዛኛውን ክፍል አሳክቷል፣ እንደርሳቸው ፈረንሳይ በሶሪያና በኢራቅ የአየር ጥቃቱን አጠናክራለች። የፈረንሳዩ ፕሬዚዳንት ፍራንሷ ኦሎንድ አይኤስን በወታደራዊ እርምጃ ለማሸነፍ ነው የሚፈልጉት። ለዚህ አላማቸውም ከሞስኮ እስከ ዋሽንግተን ጠንካራ ህብረት የመፍጠር ዘመቻቸውን አጠናክረዋል። ይህንኑ ጥሪያቸውንም የብሪታንያና የጀርመን መንግስታት ተቀብለዋል። የበርሊኑ ዓለም አቀፍ የጸጥታ ጉዳዮች ተቋም ባልደረባ ቮልፍጋንግ ሪሽተር ይህን መሰሉ እርምጃ ብቻውን የትም አያደርስም ይላሉ። ከዚያ ይልቅ በዚህ ዘመቻ ጦርነት በሚካሄድባቸው ሀገራት የሚገኙ ጠቃሚ የህብረተሰብ ክፍሎችንም ሆነ ቡድኖችን ከጎን ማሰለፍ እንደሚጠቅም ያስረዳሉ። ከአይኤስ ጋር በሚካሄደው ትግል በሶሪያ እና በኢራቅ ዋነኛ የሚባሉ የህብረተሰቡ ክፍሎችን ማካተት አስፈላጊ ነው። ከዚህ በተጨማሪም በውጭ ኃይሎች ጥቅም ተጽዕኖ ከሚደረግባቸው መንግስታት ይልቅ አይኤስን የሚወጉ ሌሎች ለዘብተኛ ሱኒ መራሻ አማራጭ ቡድኖች ያስፈልጋሉ። በአሜሪካን ውጭ ጉዳይ ሚኒስትር ጆን ኬሪ የሚመራው የውጭ ጉዳይ ሚኒስትሮች ቡድን በሶሪያ የሰላም ውል ላይ እንዲደረስ እየጣረ ነው። ባለፈው ህዳር መጀመሪያ ላይ በሶሪያው ፕሬዝደንት በሽር አልአሳድ እና በለዘብተኛዎቹ አማጽያን መካከል ቪየና ኦስትሪያ ውስጥ ስምምነት ላይ ተደርሷል። በመጪው የጎርጎሮሳውያኑ 2016 ዓ.ም አጋማሽ የቀድሞውን አገዛዝና የተቃዋሚ ኃይሎችን ያካተተ የሽግግር መንግስት የመመስረት እቅድ አለ። እንደ ቅዱ ከ18 ወራት በኋላ በሶሪያ ምርጫ ይካሄዳል። በዚህ ምርጫም በዓለም ዙሪያ የተበተኑ ሶሪያውያን ድምፃቸውን ይሰጣሉ ተብሎ ይጠበቃል። ይህ ደግሞ አይስን በመዋጋቱ ሂደት አንድ ትክክለኛ አቅጣጫ የያዘ እርምጃ ተደርጎ ይወሰዳል። አድማጮች፣ የዛሬው አውሮፓ ነው ኢትዮጵያና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።